የወጣቶች ዓለም ሳውዲ አረቢያ ቀን እየቆጠረች ነው። አገሪቱ የሰጠችው የሦስት ወራት ምህረት ሲጠናቀቅ የመኖሪያና የሥራ ፍቃድ የሌላቸውን መጠረዝ ጀምራለች። እኔ በራሴ ያለሁት ሳውዲ አረቢያ ነው። ግቡ መጥቷል፣ ግቡ ይባላል ይላሉ። እኔ ግን ያለሁት በረሃ ነው። በበረሃ ግመል እየጠበቅኩ እኖራለሁ። ህጋዊ የመኖሪያም ይሁን የሥራ ፍቃድ የሌላቸው ብዙ ኢትዮጵያውያን ግን በመጪው ሰኔ 20 ቀን የሚጠናቀቀውን የምህረት አዋጅ ተጠቅመው ወደ ኢትዮጵያ ለመመለስ ፈቃደኛ አይደሉም። ሳውዲ አረቢያ ምድር ቢያንስ አምስት ጊዜ እንደዚህ ረግጫለሁ። እናን አግባቢሉኝም አልገባም። እጀን ይዘ ውስጥ አስገቡኝ ድረስ እሰራለሁ እንጂ የትም እጀን ሰጥቼ አገር ለመሄድ እኔ አልሞክረውም። ምክንያቱም እዛም ብሄድ መፍትሔ የለኝም። እዛም ብሄድ የመጣሁበት ድ ያለ ያን ድ አይነስ ማን ነው የሚከፍልልኝ? አሁን ሰው ራሱ ግባ እየተባለ አሁን ግቡ እየተባለ በዙር ውስጥን አሁን የመጣቃለሁ ሰው ግባ ተብሎ እየገባ እንደገና ተመልሶ ደግሞ በባህር ይመጣል። አሁን ባህሩንም የሞተም ይሞታል፣ ነሲቡም ተሆነ እርዚቁም ተሆነ የሚያልፍም ያልፋል። ከኢትዮጵያ ተነስቶ የሰሃራ ብርሃን በማቋረጥ ግብፅ የገባው ኢትዮጵያዊ ደግሞ ኋላ የቀሩት ጓደኞቹ ሁኔታ አሳስቦታል። ወጣቱ ሰሃራ ብርሃን በማቋረጥ ላይ የነበሩ ጓደኞቹ በህይወት ይኑሩ ይሙቱ የሚያውቀው ነገር የለም። መጋቢት 22 ቀን ከሱዳን ተነስቶ የሰሃራ በረሃን አቋርጠው ወደ ግብፅ ካይሮ ለመግባት ሲጓዙ የነበሩ ጓደኞችን መኪና አሳዋን ግድብ ወይም ከተማ አካባቢ ተገልብጦ የደረሱበት አልታወቀም። የመጤጠል ጥቃት ጊዜ እየቆጠረ በሚያምሳት ደቡብ አፍሪቃ የስራ ፍቃድ ማግኘት ፈታኝ ሆኗል። በሳውዝ አፍሪካ ላሉ ስደተኞች ምንም የስራ ፍቃድ አይሰጣቸውም። በየሳምንቱ ይመላለሳሉ፣ አያገኙም። ቢሮ ውስጥ ምንም የሰሩት ነገር የለም። የሆነ ምክንያታዊ ነገር ሳይኖር አይቀርም። በዚህ በቢሮ በኩል በብዙ ሺዎች የሚቆጠሩት ኢትዮጵያውያን በችግር ውስጥ ነው አሉት። እስርም የተደረጉት አሉ። በሳውዲ አረቢያ የሰሃራ በረሃ አሊያም በደቡብ አፍሪካ በኢትዮጵያውያኑ ላይ አንዳች በደል ሲፈጸም ኢትዮጵያውያን በደቡብ ይቆጣሉ ያወግዛሉ የስደት አስከፊነትም ይደሰኮራል ቁጣውና ውግዘቱ ግን በተለይ ባለፉት አስር ዓመታት የበረታውን የኢትዮጵያውያን ስደት የሚገት አይመስልም መቀመጫውን ለንደን ያደረገው ዓለም አቀፉ የእድገት ጥናት ተቋም በጎርጎሮሳዊው 2012 ዓ ም ይፋ ባደረገው ጥናት ስራ አጥነት በከተማ የእርሻ መሬት እጦት ደግሞ በገጠር ኢትዮጵያውያን ወጣቶችን ወደ ስደት የሚያንደረድሯቸው ምክንያቶች ናቸው ሲል አትቶ ነበር ጥናቱ የከፍተኛ ትምህርት ተቋማት ተመራቂዎች ቁጥር ከፍተኛ እድገት ቢያሳይም የስራ እድል ፈጠራው ግን እዚህ ግባ የሚባል አይደለም ሲልም ተችቷል። የምር ችግር ገፍቶት ይሄዳል መሰረታዊ ፍላጎት የሚባሉትን ምግብ፣ መጠጥ፣ ስራ፣ ትምህርት፣ ጤና እና ነጻነት እነዚህን ነገሮች አጥተው የተሰደዱ ብዙ ሰዎች አሉ። ወጣቱ ተመራማሪ ዮርዳኖስ አልማዝ ሰይፉ ፍልሰትን ከአዲስ አበባ ዩኒቨርሲቲ እስከ አውሮጳ ድረስ ተጉዞ ተምሯል። በጀርመኗ የኦልደንበርክ ከተማ የሚገኘው የካርል ፎን ኦሲየትስኪ ዩኒቨርሲቲ የሚያስተባብረውን በፍልሰትና በባህሎች ግንኙነት ላይ የሚያተኮር ትምህርት ካጠናቀቀ በኋላ የመመረቂያ ስራውን በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ አድርጓል። ዮርዳኖስ ጥናቱን ለመስራት ኢትዮጵያውያኑ የሚሰሩትን እየሰራ ለወራት ቆይቷል። በጥናቱ ግኝት መሰረት ከደቡብ ኢትዮጵያ ወደ ደቡብ አፍሪካ የተሰደዱ ዜጎች ምክንያት አንገብጋቢ የስራና የገቢ እጦት ብቻ አይደለም። ሳህናና አካባቢዋ ተነስቶ ደቡብ አፍሪካ በሚገባበት ጊዜ እዛ ሀገር ባለው ነባራዊ ሁኔታ ምክንያት ለስራው የሚሆነው መኪና የግድ ያስፈልገዋል። ምክንያቱም ከተማዋ ወንጀል ይበዛባታል። ከአንድ ከጆሃንስበርግ ተነስተ የተለያዩ ታውንሺፖች ነው እቃ ሄደን ሸጠው ትራንስፖርት ታክሲ ላይ ለመጫን አደጋ አለው። የራሳቸው መኪና መኖር ግድ ነው። አብዛኞቹ ነጭ መኪና ነው። ነጭ መኪና የሚይዙበት ምክንያት ሶስት ሰው ወይ አምስት ሰው ነጭ መኪና ይዞ ስድስተኛው ጥቁር ከያዘ ማን እንደሆነ በቀላል ይለያል። ማለት ከዛች ተጋላጭነት ለማምለጥ አብዛኛው ሰው የሚይዘው ነጭ መኪና ነው እና የሆነ ጓደኛቸው የሚያገባበት ጊዜ ያ ሁሉ ወጣት ለስራ የገዛውን መኪና እየነዳ ተሰርቶ ያለቀ በጣም የሚያምር ፓርክ ውስጥ ሰውነታቸው የደነደነ ጸጉራቸው ፍሪዝ የተሰሩ የሚያብለጨልጩ ወጣቶች ከበው የሰርግ ስነ ስርዓት ሲያደረጉ ስታይ ለስደተኛ የሚደረግ የሰርግ ስነ ስርዓት አይመስልም። ይሄ የሰርግ ስነ ስርዓት ይቀረጽና ወደ ሀገር ቤት ይላካል ማለት ነው። ያችን ምስል ብቻ እያዩ ተነስተው የሚሄዱ በርካታ ሰዎች አሉ። መብላት እየቻሉ መማር እየቻሉ ጤናቸውን መጠበቅ እየቻሉ ተነስተው የሚሄዱ ሰዎች አሉ በዚህ ብቻ። ሌላው ደግሞ እዛ ሀገር ከምሰራ ብዙ ብር አለ። ብሩ የደረሰው ቤተሰብና ያልደረሰው ቤተሰብ መካከል ከፍተኛ የኑሮ ልዩነት ታያለ። በጣም ጎስቋላ ጎጆ ቤት አጠገብ ትልቅ ሞደርን ቪላ ታያለ። በስደተኛ ና ስደተኛ ባልሆነ ቤተሰብ መካከል ከፍተኛ የሆነ የኑሮ ልዩነት ይታያል ማለት ነው። ያ እንግዲህ ድህነት አይደለም። ሳይንሱ ምን ይለዋል? ሪሌቲቭ ዲፕራይቬሽን ይሰማሃል። ድሀ ባትሆንም ራስህ ከጎረቤት ጋር ስታነጻጽረው ሪሌቲቭሊ ድሀ እንደሆንት ይሰማሃል። ስለዚህ ወደ ደቡብ አፍሪካ ተነስተህ ትሄዳለህ ማለት ነው። በደቡብ አፍሪካ ብቻ ሳይሆን ወደ መካከለኛው ምስራቅና የአውሮፓ ሀገራት በአደገኛ መንገድ የሚሰደዱ ወጣቶች ከስራ እጦት በተጨማሪ በሀገራችን እንደ ሁለተኛ ዜጋ መቆጠራችን ምክንያት ነው ሲሉ ያማራሉ በተሰማሩባቸው የስራ ዘርፎች ፍትሐዊ ውድድር አለመኖር የሚያማርራቸው ስደተኞች የሚመርጡት የጉዞ መንገድ ግን ሁልጊዜም ህጋዊና ከአደጋ የጸዳ አይደለም። አባቱ ደቡብ አፍሪካ ተገድሎበት ሬሳው ተልኮ አባቱን በቀበረ በሶስተኛው ወር ተነስቶ መሄድ ሰዋለን። ወንድሙ ተገድሎበት ወንድሙን በቀበረ በሶስተኛው ወር ተነስቶ ወደ ደቡብ አፍሪካ የሚሄደው። እነዚህ የሚሄዱት የተሻለ ኑሮ የተሻለ መኪና ብልጭልጭ የሆነውን ዓለም ለማግኘትና ያቺን ኑሮ ለመኖር በሚደረግ ጠረት። ስለዚህ አንዱ ችግር የዓይን መጋረድ ነው ማለት ነው። እየተነገረ እንኳን ጭንቅላትህ ነገሮችን አመዛዝኖ አገናዝቦ ውሳኔ እንዳትወስድ ያደርግሃል። ብዙ ሰዎች በማቴሪያል እና የፋይናንሻል ሰክሰስ ዓይናቸው ተጋርዶ ልባቸው ተነስቷል። ስለ አደጋው እየነገርካቸው አደጋውን እንደሌለ ወይም ደግሞ በእኔ አይደርስም የሚል አጉል አመለካከት ወይም ደግሞ እዚህ ቁጭ ብዬ እንደዚህ አይነት ኑሮ ከመኖር እየሄድኩኝ እየሞከርኩኝ የተሻለ ኑሮ ለመኖር እየጣርኩኝ ብሞት ይሻለኛል ከሚል አመለካከት ተነስተው ይሄዳሉ። የፍልሰት ጉዳይ ሲነሳ በተለይ በመካከለኛው ምስራቅ ሀገራት አሊያም በሰሐራ በረሃ እንደተስተዋለው አንዳች ችግር ሲፈጠር መንግስት ይወቀሳል። መንግስትም ትኩሳቱ ሲበረታ ችግሩን እፈተዋለሁ፣ ጥናት ሰርቻለሁ፣ ህገወጥ ድላሎችን እቀጣለሁ ሲል ቃል ይገባል። ስር የሰደደው ችግር ግን እንዲህ በቀላሉ የሚፈታ አይመስልም። ዮርዳኖስ በጥናቱ ካገኛቸው አስተዛዛቢ ገፊ ምክንያቶች አንዱ ኢትዮጵያውያኑን ወደ ደቡብ አፍሪቃ የሚሸኙት የሃይማኖት መምህራን ጉዳይ አንዱ ነው። ደቡብ አካባቢ በተለይ ሆሳናና አካባቢዋ የፕሮቴስታንት ሃይማኖት በብዛት የተጀመረበትም የሚከበረበትም አካባቢ ነው። እዛ አካባቢ በሃይማኖት ውስጥም የሚነግዱ ባለራእዮች አሉ። ልጆች ወይም ደግሞ ወጣቶች ወደ ደቡብ አፍሪካ ከመሰደዳቸው በፊት የጸሎት ሥነ ሥርዓት ይደረግላቸዋል ብዙዎቹ። እና ያ ባለ ራእይ ነው አይቶ አገርህ እጣ ፋንታ ደቡብ አፍሪካ ነው ብሎ ይነግረዋል። ተነርቶ ይሄዳል። ይህን የሚያደርጉ በሃይማኖት ውስጥ የሚነግዱ ነጋዴዎች ናቸው እንጂ እውነተኛ የሃይማኖት ዘብ የቆሙ ወይም ደግሞ እውነተኛ ፓስተር የሆኑ ሰዎች አደሉ። ዮርዳኖስ አልማዝ ሰይፉ የመመረቂያ ጥናቱን ከጉዞ ማስታወሻዎቹ ጋር አሰናኝቶ በአዲስ አበባ ለንባብ አብቅቷል። ዮርዳኖስ ጥናቱን ለመስራት ወደ ደቡብ አፍሪቃ ባቀናበት ወቅት ኢትዮጵያውያኑ በውስጣቸው ያመቁትን ብሶትና የፍልሰት ውጣውረድ አጋርተውታል። መንገደኛ የሚል ርዕስ የተሰጠውና ባለፈው ሰኞ የተመረቀው መጽሐፍ 336 ገጾችና አራት ምዕራፎች አሉት። አርቲስት አለማየሁ ታደሰ ከመጽሐፉ ላይ የተቀነጨበ ማራኪ አንቀጽ ምዕራፍ አራትን የከተሜዎች ወግ ንዑስ ምዕራፍ ሸጌ በዶላርን መንገደኛው ልቤ ባስናቀች ወርቁ ታጅቦ ያቀርብልናል። በረከት ወደ ደቡብ አፍሪካ ከሄደ በኋላ የት እየሸቂቱ ኑሮ ስር ነቀል ለውጥ አመጣ። እንጨት ለቅመው ያድር የነበሩት ባልቴት ልጃቸው ብዙ ሰርቪስ ቤት ሰርቶላቸው ማከራየት ጀመሩ። ያዘመመና ቅርጽ አልባ የነበረው የግቢያቸው አጥር የግንብ አጥር ተካው። ለወትሮ በሽቦ ይያዝ የነበረውና ዝገት ያንጋደደው የቆርቆሮ በር በቀለምና በተለያዩ ጌጦች ባሸበረቀ የብረት በር ተተካ። የኤሌክትሪክ መጥሪያም ተገጠመለት። ስምን መልአክ ያወጣዋል እንዲሉ ልጃቸው በረከት ለእናቱ ስሙን ሆነ የቁስና የገንዘብ ስኬት ከኑሮ ደረጃ መለኪያነት አልፎ የክብርን ጸጋ ስላላበሳቸው ሸጌ በዶላር በሰፈሩ እየታፈሩ የተከበሩ ሆኑ። ሸጌ በዶላር ከደቡብ አፍሪካ በሚላክላቸው ብር የአቡዬን ጽዋ፣ የማርያምን ድግስ እንዲሁም ሌሎች አጋጣሚዎችን እየጠበቁ በሰበብ አስባቡ መደገስ አበዙ። የመንደሩ ሰውም በድግስ ግብዣው ላይ እየታደመ የሚበላና የሚጠጣው ሳያንስ ሰው ተማርን የምንለውንና ሌሎች በመንደሩ የቀሩ አልሄድባይ ወጣቶችን በቁማችን መዘልዘሉን ተያያዘው ስደተኞች በመንደራችን ሰዎች ፊት ክብርና ሞገስ ተላበሱ። በተቃራኒው አልሄድ ባዮች ተዋረድን። መንደርተኛው አንቅሮ ተፋን። እነሱም ጀግኖች ናቸው፣ ሰው ሀገር ሰው ሆነው ለቤተሰቦቻቸው ይሄን ሁሉ አደረጉ ተባለ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች አደራ አለብኝ የሚለው ዮርዳኖስ በመጽሐፉ በርዕሰ ጉዳዩ ላይ የሚደረጉ ውይይቶች ላይ የበኩሉን አስተዋጽኦ ለማድረግ አቅዷል። የፍልሰት ጉዳይ ግን እንዲህ በአንድ ግለሰብ ጥረት ብቻ የሚፈታ እንዳልሆነ ዮርዳኖስ ይወተውታል። በንጉሱ ጊዜ፣ በወታደራዊ ያገዘው ጊዜ፣ አሁን ባለው ጊዜ ያሉትን የስደት አይነቶች ብትተነትናቸው ብዙ አይነት ስደት ታገኛለን። እና ይሄ ዘኔ ባለ አንድ ግለሰብ ደረጃ አይደለም መሰራት ያለበት፣ ምክንያቱም ስለ ሰው ልጅ ነው የምታጠናው። ስለ ሰው ልጅ ስታጠና ደግሞ ኢኮኖሚውን ማጥናት አለብህ፣ ፖለቲካውን ማጥናት አለብህ፣ ህግጋቶችን ማጥናት አለብህ፣ ሳይኮሎጂውን ማጥናት አለብህ፣ ባህሉን ካልቸሩን ማጥናት አለብህ፣ ሶሻል ስትራክቸሩን ማጥናት አለብህ፣ ሂስትሪውን ማጥናት አለብህ። እነዚህን ሁሉ ይይዝ የሚችል ደግሞ አንድ ተቋም ያስፈልጋል ማለት ነው። እንደዚህ አይነት ተቋማት ሲኖሩ ነው እንግዲህ ወረት የማይሆነው ማለት ነው። የስደት ነገር አሁን ወደ አውሮፓ የሚደረገው እና ወደ ደቡብ አፍሪካ የሚደረገው ወደ ደቡብ ሱዳን ከሚደረገው እና ወደ አረብ ሀገር ከሚደረገው ፈጽሞ የተለየ ነው። ይሄንን አንድ ግለሰብ ሊያጠነው አይችልም። በኃይለ ሥላሴ ጊዜ ይደረግ የነበረው ስደት እና ከዛ ፊት የነበረው ስደት አሁን ካለው ጋር አይገናኝም። በደርግ ጊዜ የነበረው ስደት እና ወደፊት ሊኖር የሚችለው ስደት አይነት የተለየ ነው። ከድርቅ ጋር ተያይዞ የሚነሳ ስደት አለ። የሆነ ነገር ሲነሳ መንግስት ነው ተጠያቂ የሚላለን መንግስት ደግሞ ህገወጥ ደላሎች ናቸው ይላል። ህገወጥ ደላሎች ደግሞ እኛ ሰው መጥቶ ጠየቀን እንጂ እኛ ጎትተን አልወሰድናቸውም፣ እንደውም እኛ ረዳናቸው በጉዟቸው ላይ አደጋ እንዳያጋጥማቸው የሚል ነገር ይላል። አድማጮች፣ የዛሬው መሰናዶ ተጠናቋል። እሸቴ በቀለ ነኝ።